ጤናና አካባቢ በጣም ቅዝቃዜ ያለ ከማንኛውም ዓመት የተለየ ነው። አትክልቶች ላይ ብዙ እንትን ላይ ብዙ አደጋ ድርሷል። ምን አደረገው አትክልቱን? አትክልቱ ደረቀ በማለት ትገልጸዋለች። በደብረ ብርሃን ያለውን ቅዝቃዜ አንድ ሀያ ዓመት ማለት ነው የሞርኩቲኝ እዚህ ደብረ ብርሃን ብርዳማ ነው ይታወቃል። ደብረ ብርሃን ነገር ግን የዚህ የዘንድሮ በጣም ይለያል። ኔጌቲቭ የገባበት ሁኔታ ነው ያለው በጣም ቀዝቀዛ ነው። ለእሱ ደግሞ እንዲህ ነው ይሄኛው ሁኔታ። ባባለፈው በተለይ ከበጋው ወቅት ጊዜ ከዝናብ የጥረትም ጋር ተያይዞ ከዳመና ለመኖር ጋር ተያይዞ እየጨመረ የመጣበት ሁኔታ እንዳለ በየጊዜውም ለህብረተሰቡ መረጃ ሲሰጥ እንደነበር እሳቸው የኢትዮጵያ ሜትሮሎጂ ኤጀንሲ ዋና ዳይሬክተር ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ወራትን የዘለቀ ጠንካራ ቅዝቃዜ በተለያዩ የኢትዮጵያ ደጋና ደጋማ አካባቢዎች ታይቷል። አሁንም ጠዋትና ማታ ቅዝቃዜው ቀላል እንዳልሆነም እየተነገረ ነው። የቅዝቃዜው መጠን ከዜሮ በታች ሰባት ዲግሪ የደረሰባት ደብረ ብርሃንና አካባቢውን በማሳያነት አንስተን ስለ ወቅቱ የአየር ጠባይ ጥቂት መረጃዎችን እናካፍላችሁ። አብረን እንቆይ። እንደ ባዘተ ጥጥ እየተበተነ በሚከመረው በረዶ የሚታጀበው ምሕረት የለሹ የሰሜኑ ንፍቀ ክበብ አካባቢ የክረምት ወቅት የሙቀቱ መጠን ከዜሮ በታች ወርዶ በጣም ሲጠነክር ወራጅ ውሃዎችን የበረዶ ንጣፍ ማድረጉ የተለመደ ነው። ከሳምንት በፊት በጀርመን የተለያዩ አካባቢዎች ጠንክሮ የታየው ይህ ቅዝቃዜ አንዳንድ ቦታዎች ላይ ውሃን መረማመጃ ድንጋይ አድርጎ ታይቷል። በዚህ አጋጣሚ ቅዝቃዜውን የክረምት ወቅት ከነበረዶ የተላመደው ህብረተሰብ ተጋግሮ በማይነቃነቀው ውሃ ላይ ሲንሸራተትና ሲዝናና መመልከቱ አዲስ አይደለም። ከሰሞኑ የሙቀት መጠኗ ከዜሮ በታች ሰባት ዲግሪ መድረሱ በተነገረባት ደብረ ብርሃን ለመንሸራተቻ የሚሆን ባይሆንም ያለ ማቀዝቀዣ ድጋፍ ውሃው ወደ ግግር በረዶነት መለወጡን ነዋሪዎቿ ተመልክተዋል። በእርግጥ ውሃማ አካባቢ ባይኖርም በቤታችን አካባቢ ውጭ ውሃ ሲያድር ምናምን በረዶ ሰርቶ እናገኘዋለን ጠዋት ላይ ምናምን እስከ አራት ሰዓት ምናምን ይን ፀሐይ እንኳን ኑሮ የማይቀልጥበት ሁኔታ ነበር የነበረው። ውጭ ላይ በረዶ ሰርቶ ነው የምናገኘው ውሃ ታስቀመጥን። ቧንቧ ደግሞ ከአራት ሰዓትና ከአምስት ሰዓት በኋላ ነው የምንከፍተው። ተከፈትን ይፈነዳል። እሱንም በጨርቅ አልብሰን ምናምን ነው የምናሳድረው። አጥንት ድረስ ዘልቆ የሚያንሰፈስፈው የሰሜን ንፍቀ ክበቡ የክረምት ቅዝቃዜ በሚታይባቸው አካባቢዎች ዛፎች የደረቀ ጭራሮ መስለው ወራትን ማሳለፋቸው እንግዳ አይደለም። በዚህ የክረምት ወቅት ለምሳሌ ጀርመንን የተመለከተ ይህ ገጽታዋ ከሚያዝያ ጀምሮ የሚቀየር ቢሆንም አረንጓዴ ነገር ያላትም ላይመስሎ ይችላል። የደብረ ብርሃኑ ብርድም ለተክሎቹ አልራራም ነው የሚሉት። ለምሳሌ አሁን ግቢ ውስጥ የምንተክላቸው ኮባዎች አሉ፣ በጣሳዎች የምናጨርቃቸው አሉ። ስለዚህ እነሱ ሁሉ ደርቀዋል። ገበሬዎቹም አካባቢ ሁሉማ በጣም ተበላሽቷል። እህል ራሱ አሁን ገበያ ላይ የሚመጣው እኮ በብርድ ተመቶባቸው ዋጋ ቀን ሰምራም ነው የሚሸጡት። የኢትዮጵያ ብሔራዊ ሜቴሮሎጂ ኤጀንሲ ዋና ዳይሬክተር አቶ ፈጠነ ተሾመ በደብረ ብርሃንና በተለያዩ የሀገሪቱ ክፍሎች ስለታየው ጠንካራ ቅዝቃዜ እንደሚከተለው ይገልጻሉ። በኤጀንሲው ትንበያ መሰረት ወቅቶች ከመግባታቸው በፊት የአንድ ወቅት አስቀድሞ ወይም የአራት ወቅቶችን ኢትዮጵያ የምታስተናግዳቸውን መሰረት በማድረግ ከሜትሮሎጂ ክስተት አኳያ ትንበያዎች ሲሰጥ ቆይቷል ማለት ነው። በዚህም መሰረት መስከረም ላይ የበጋ ትንዳ በሚሰጥበት ወቅት በተለይ የክረምት ዝናብ ተጠቃሚ በሆኑ አካባቢዎች ቀድሞ በበጋ ወቅት ሊያገኙ ከሚችለው ዝናብ ጋር ሲነጻጸር፣ ከመደበኛ በታች ዝናብ እንደሚያገኙና በዚህም በተለይ ደጋማና ደጋ በሆኑት አካባቢዎች ላይ የማለዳና የጠዋት ቅዝቃዜ እያየለ እንደሚሄድ በበጋው ወቅት ሊዘወተርበት እንደሚችል ኤጀንሲዎችን ብያ ሰጥተዋል ማለት ነው። በዚህም መሰረት በተለይም ደጋማና ወይና ደጋ አካባቢዎች ላይ ቅዝቃዜ እያየለ የመጣበት፣ ቆላማ አካባቢዎችም ላይ ደግሞ ከወትሮ ያነሰ ቅዝቃዜ ነው ስስተዋል የነበረው ማለት ነው። በዚህም መሰረት እንግዲህ ደብረ ብርሃን ላይ ከኔጌቲቭ ሰባት ነጥብ ስምንት ድረስ ደብረ ብርሃን የሚገኘው ጣቢያችን ቅዝቃዜ መዝግበዋል ማለት ነው። በተለይ ከበጋው ወቅት ጊዜ ከዝናብ እጥረትም ጋር ተያይዞ ከዳመና ለመኖር ጋር ተያይዞ እየጨመረ የመጣበት ሁኔታ እንዳለ በየጊዜውም ለሕብረተሰቡ መረጃ ሲሰጥ እንደነበረና ይሄው መረጃ በትክክል ሪከርድ ሲደረግ እንደነበረ ለማየት ተችሏል። አዲስ አበባ አካባቢም እስከ ኔጌቲቭ አንድ እና ኔጌቲቭ ሁለት ድረስ የደረሰ ዝቅተኛ የአየር ሁኔታ መመዝገቡን ነው የኤጀንሲያችን ጣቢያ የሚያረጋግጡት። ምንም እንኳን የአውሮፓም ሆነ የሰሜን አሜሪካ እንዲሁም የስያው ነዋሪ ለከባዱ ቅዝቃዜ እንግዳ ባይሆንም አልፎ አልፎ በጥንቃቄ ጉድለት በአቅም ማጣትና በመሳሰሉት ምክንያቶች በየዓመቱ ብርዱ በሰው ህይወት ላይ ሳይቀር ጉዳት ማድረሱ ሳይነገር አያልፍም። ከሰሞኑም በአፍጋኒስታኗ ጃውዚጃን ክፍለ ሀገር የወረደው በረዶ ያስከተለው ከባድ ቅዝቃዜ ለበርካታ ልጆች ሞት ምክንያት መሆኑ ተነግሯል። ህንድ ውስጥም የበረዶ ናዳ የገደላቸው ሰዎች ቁጥር ሀያ ስድስት መድረሱ ተነግሯል። የደብረ ብርሃን አካባቢ ቅዝቃዜም አይነትና መጠኑ ይለያይ እንጂ ጉዳት አድርሷል። ቅዝቃዜ የተለመዱ ቢሆን ከቶ በተለየ ብዙ ሰዎች ያው ጉንፋን ምናምን ሳምባ ምናምን አሉ አለ። እነዚህ በሽታዎች እንደዛ እንደዛ። ሌላ ደግሞ ያው በንብረት ላይ አብዛኝ ቆጣሪዎች ውጭ ላይ ስለሆኑ ያሉት ቆጣሪ መፈንዳት ምናምን አይነት ነገሮች ታይተዋል። በአብዛኛው ማለት ነው። በኛ ሀገር የኤሌክትሪክ ቆጣሪ ነው የሚሉኝ የኤሌክትሪክ ሳይሆን የቧንቧ ማለት ነው። ያው ውጭ ስለሆነ የቧንቧ ቆጣሪ ያላለ ማንበቢያው መስተዋቶቹ ማለት ነው። ይሄ የቅዝቃዜው ውጤት ነው የሚል ነው ግምታችሁ? ነው ከዚህ በፊትም ያው ይከሰታል፣ ያው አልፎ አልፎ ቢሆን ማለት ነው። እንደዚህ ቆጣሪዎች ምናምን ይፈንዳሉ። ነገር ግን ያው ዘንድሮ በጣም ብዛት ቤቶች በተደጋጋሚ ታይቷል። እንደዚ ነገር መቼም ሰዎች ስለሆንን ቶሎ ብለን ያው ልብስ ለብሰ ስለምንገባ ነው እንጂ እኛም ውጭ ብናደር ያው መሞት እንደማይቀርልን ነበር። በዘንድሮ ዓመት ውስጥ ጅቦች ሞተው ተገኙ፣ በብርዶ የተነሳ ማለት ነው። ሰውም የሞታል መንገድ ላይ ማለት ነው። ጎዳና ተዳዳሪዎች ሞተዋል፣ የውሃ ቆጣሪዎች ፈንድተዋል፣ አደጋ ደረሰ። በጣም ብዙ ነገር ነው። እንደዚህ አይነት ቅዝቃዜ አይተናናቅም ነበር አዝመራም ብርዱ አበላሽቷል ጎድቷልም ይላሉ። ይህም የኅብረተሰቡ ዋነኛ የመነጋገሪያ ርዕሰ ጉዳይ ሆኖ እንደሰነበተም ካነጋገርናቸው ወገኖች ተረድተናል። በደብረ ብርሃንም ሆነ በተለያዩ ደጋና ወይና ደጋ አካባቢዎች ላይ ስለታየው ከፍተኛ ቅዝቃዜ መንስኤ ለማብራራት የሞከሩት የሜትሮሎጂ ኤጀንሲ ዋና ዳይሬክተር በተጠቀሱት አካባቢዎች ቅዝቃዜው እንግዳ ባይሆንም ረዥም ጊዜ መቆየቱ አዲስ ነገር እንደሆነን የገለጹት ይሄ እንግዲህ በዋናነት ዘንድሮ እንደሚታወቀው ብዙ ቦታ በጋው ከመደበኛ በታች የሆነ የዝናብ ሁኔታ ነው የተመዘገበበት። አንዳንዶቹም አካባቢዎች በጋው ሁለተኛ የዝናብ ወቅታቸው በሆንባቸው አካባቢዎችም ጭምር ዝቅተኛ የዝናብ መጠን የተመዘገበበትና ወይም በአብዛኛው ደረቅ የአየር ሁኔታ ያመዘነበት ሁኔታ ነው ያለው ማለት ነው። ስለዚህ እንዲህ አይነት ክስተት የሚያጋጥመው ከዝናብ አለመኖር ጋር ተያይዞ ወይንም ዳመና ለመኖር ጋር ተያይዞ የሚከተል ስለሆነ በዛው አይነት ሁኔታ ነው ያለው። ዋናው ምንድን ነው፣ የረዥም ጊዜ የአየር ሁኔታ መረጃ ተወስዶ ሲታይ ብዙ ለውጥ የሚታይበት አይደለም። ነገር ግን የዘንድሮውን ልዩ የሚያደርገው ከጥቅምት ጀምሮ እስከ ጥር ድረስ የተራዘመበት ሁኔታ መኖሩ ነው ማለት ነው። ስለዚህ ከክላይማቶሎጂ አኳያ ከረዥም ጊዜ የአየር ሁኔታ ወይም የአየር ጸባይ ክስተት አኳያ ሲታይ የተለየ ተብሎ የሚያዝ አይደለም። ከደብረ ብርሃንና አዲስ አበባ በተጨማሪም ሐረማያ ሐረር ከተማ አካባቢ፣ በባህር ዳር አካባቢ ሌላው ቀርቶ ቆላማ በሆኑት በአዳማና ጅጅጋን የመሳሰሉ አካባቢዎች ሳይቀሩ ዝቅተኛ የሙቀት መጠን እንደታየ ነው አቶ ፈጠነ የገለጹልን። ከጥቅምት ወር ያነሳው ቅዝቃዜ ይላሉ የደብረ ብርሃኖቹ ነዋሪዎች። ሰሞኑን ሻል ያለ መስሏል። እንዲያም ሆኖ የወደፊቱ የአየር ጠባይ ምን ሊሆን ይችላል የሚለው እያሳሰባቸው ነው። እንደዚህ አይነት ነው እንግዲህ ደብረ ብርሃን ላይ ያለው እንግዲህ የማይታወቅ ቅዝቃዜ ነው። አይተን ያለፍ ነው። ከዚህ በኋላ ይመጣም እንደው አይመጣም እንደው አናውቅም። ደግሞ ከዚህ በፊት ግን ቅዝቃዜው እንደዚህ ኃይለኛ የነበረበት ጊዜ እንደው ከትልልቅ ሰዎች የሰማችሁት አለ? አዎ አንድ ጊዜ ገበያ እየገበየው ልጄን እየበረደብኝ ነው መሄድ ስለምፈልግ እኔን አስቀድሙኝ ብዬ ህፃን ልጃዝዬ ነው መሄደው ድሮ እንደዚህ ይበርድ ነበር አባባስ ናቸው በጣም ትልቅ ናቸው ድሮ እንደዚህ አይነት ነገር ነበረኝ የአሁኑ ግን በጣም ባሰ እጃችን እኮ ውሃ ነክቶን ወደዛ ውህል መብላት አንችልም በጣም ይያያዛል እጃችን አሁን ስለ ቅዝቃዜው ብዙ እየተነገረ ቢሆንም ይህ ያልፊሆን ከሚለው ስጋት አንስቶ የበልግ ወቅት ዝናብ በተስፋ መጠበቁ አልቀረም ስለ ወደፊቱ ምን ማለት ይቻል ይሆን አቶ ፈጠነ እንዲህ ነው ያሉት። ይሄ ቅዝቃዜው ሲያልቅ ምናልባት እንግዲህ ቅዝቃዜው ወደ ኖርማል ሁኔታ የሚመለሰው ዝናብ ልመጣ ይችል ይሆናል። ቅዝቃዜው ወደ ዝናብን ያመጣል ብለን ልንደመድም አንችልም። ራሱ የሆነ የበልግ ፎርካስት በተመለከተ የበልግ የዝናብ ሰጪ ክስተቶች አሉ። እነዚህ የዝናብ ሰጪ ክስተቶች አሁን ትንበያው እየተሠራ ነው። ይሄ በዛ ታይቶ ይፋ የሚደረግ ነው። በልግ ምን አይነት የአየር ሁኔታ ሊስተዋል እንደሚችል ሰሞኑን መረጃ የምንሰጥበት ሁኔታ ነው አለ። በተለያዩ አካባቢዎች ቅዝቃዜው ጠንከር ያለ ጉንፋን እንዳስከተለ የሚገልጹም አሉ። የሙቀት መጠኑን እጅግ የቀነሰው ክስተት ግን ከዓለም የአየር ንብረት ለውጥ ጋር ግንኙነት አለው ብሎ ለመደምደም ተገቢው ጥናት ሊደረግ እንደሚገባ የሜትሮሎጂ ኤጀንሲ ዋና ዳይሬክተር ሳይጠቁሙ አላለፉም። ለሰጡም ማብራሪያ እሳቸውንም ሆነ የደብረ ብርሃኖቹን ነዋሪዎች ከልብ እያመሰገንን ለዕለቱ ያለውን በዚሁና አብቃ። አድማጮች በየአካባቢያቸው አስተዋላችሁትን አጋሩን፣ በፌስቡክ ገጻችን ላይም ተወያዩበት። ሸዋዬ ለገሰ ነኝ። ሰላም ሁኑ።